የኤርትራ የማስታወቂያ ሚኒስቴር በድረ ገጹ ላይ ባሰፈረው ጋዜጣዊ መግለጫ በትላንትና ዕለት የጾሮና ማዕከላዊ ግንባር ተብሎ የሚጠራው ቦታ የሰፈረው የኢትዮጵያ ብሔራዊ መከላከያ ሰራዊት ኤርትራ ላይ ጥቃት ማድረሱን አመልክቷል። እንደ ጋዜጣዊ መግለጫው ከሆነ በህወሓት የሚመራው የኢትዮጵያ መንግስት ጦር ኃይል ይህን እርምጃ የወሰደበት ዓላማ ግልጽ ባይሆንም የኤርትራ መንግስት ጉዳዩን ተከታትሎ መረጃ እንደሚያቀርብ ገልጿል። ይህን አስመልክቶ ከኤርትራ መንግስት በኩል ዝርዝር መረጃ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። የተለያዩ የዜና አውታሮች በድንበር አካባቢ የሚኖሩ ወገኖችን ዋቢ አድርገው እንደዘገቡት በጾረና አካባቢ ከእሁድ ጠዋት ጀምሮ ከባድ የተኩስ ድምፅ ሲሰማ ነበር። የኢትዮጵያ መንግስት ከፍተኛ ቁጥር ያላቸው ወታደሮችና ወታደራዊ ተሽከርካሪዎችም በቦታው ላይ ሲንቀሳቀሱ ተመልክተዋል። ይህም ክስተት በሁለቱ ሀገራት መካከል አዲስ ጦርነት እንዳይቀሰቅስ ስጋት አሳድረዋል። ይህን ጉዳይ በተመለከተ በኢትዮጵያ መንግስት በኩል ይፋዊ መግለጫ ባይሰጥም ጉዳዩን እየተከታተሉና የኤርትራን ውንጀላ የማጣራት ስራ የተሰራ መሆኑን በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ ለዶችቬሌ ተናግረዋል። ግን ለጊዜው ማለት የሚችለው ይላሉ፣ በኢትዮጵያ በኩል ጉዳዩን የተከታተል ነው ነው ለጊዜው ማለት የሚቻለው የኤርትራ መንግስት አቴንሽን ማስቀየር ይፈልጋል ይፈልጋል አንዳንድ የተንኮሳ ሙከራዎች እንደነበሩ ነው የምናውቀው። ዝርዝሩን ግን ቆይተን የምንነጋገር የምናገረው ነው ዝርዝር ኢንፎርሜሽን ግን አጠቃላይ ግምታችን ይሄ የኤርትራ መንግስት የመተንኮሳ አዝማሚያዎች ነበሩ። በተለይ ከዩኤን ከደረሰበት አንጻር ምናልባት አቴንሽን ማስቀየር ሊያደርገው እንደሚችል እንደሚችል ገመታል። ይሄ ነው ለጊዜው ማለት ይቻላል። ኤርትራ በአስራ ዘጠኝ ሰማንያ ሶስት ሉዓላዊ አገር ከሆነች በኋላ ከአስራ ዘጠኝ ዘጠና እስከ አስራ ዘጠኝ ዘጠና ሁለት በድንበር ጉዳይ ላይ ከኢትዮጵያ ጋር ከባድ ጦርነት አካሄዳ እንደነበር ይታወሳል። በዚህም ጦርነት ከሰባ ሺህ የሚበልጡ ወገኖች መሞታቸው ይነገራል።